አማራ ክልል ውስጥ ባለፉት ሶስት ወራት ከመቶ ሺህ በላይ ሰው በወባ መያዙን የክልሉ የህብረተሰብ ጤና ኢንስቲትዩት አስታውቋል። ከዛሬ ጀምሮ ክልል ውስጥ የሚካሄደውን የወባ ሳምንት ተከትሎ ህብረተሰቡን ለማሳወቅ የሚያስችሉ ስራዎች በዘመቻ እንደሚከናወኑ የክልሉ ጤና ቢሮ አመልክቷል። አስቴር ምስጋናው ዝርዝሩን ይዛለች። የአማራ ክልል የህብረተሰብ ጤና ኢንስቲትዩት ዛሬ ከክልልና ከዞን ባለሙያዎች ጋር ባደረገው ውይይት እንዳስታወቀው ባለፉት ሶስት ወራት ከአንድ መቶ ሀያ ሰባት ሺህ በላይ ሰዎች በወባ ተይዘዋል። በኢንስቲትዩቱ የወባ አስተባባሪ ወይዘሮ ማስተዋል ወርቁ ይህንኑ ነው ያብራሩት። እስኪ ወደፊት ያሉ ላይ ጠንካራ ሥራ መስራት እንዳለብህ ያመላክታል ማለት ነው። ይህ ቁጥር ከምነው ተመሳሳይ ወቅት ጋር ሲነጻጸር እጅግ መጨመሩን የገለጹት አስተባባሪዋ በተለይ በምዕራብ አማራ የተጠቂዎች ቁጥር ከፍተኛ መሆኑን ጠቁመዋል። ቶታል ካለን ወረዳዎች ዘጠና ሰባት ፐርሰንቱ ወረዳ በሁለት ሺህ አስራ ሦስት ፐርስ ፓርተር ላይ ሪፖርት አርጓል። አንድ ኬዝና ከዛ በላይ ነው ማላሪያ ስኬሎቻችን ወደ ሰማንያ አራት ፐርሰንት ይዛሉ ማለት ነው።

የአማራ ክልል ጤና ቢሮ ኃላፊ ዶክተር መልካሙ አብጤ በአሁኑ ወቅት በሁሉም ዘው እየጨመረ የመጣውን የወባ ወረርሽኝ ለመቆጣጠር ለህብረተሰቡ የጥንቃቄ መልዕክት አስተላልፈዋል። በቤትና አካባቢ የሚገኙ አገልግሎት የማይሰጡ ውሃ የሚጠራቀምባቸውን ውሃ ሊያፍሮ የሚችሉ ማናቸውን ትንሽም ሆነ ትልልቅ አሮጌ እቃዎች እንዲወገዱ ማድረግ እንዲሁም አገልግሎት የሚሰጡ የውሃ ማጠራቀሚያ እቃዎች እንዲከደኑ የግንዛቤ ማስጨበጫ መስጠት የመኝታ እና በአግባቡ እንዲጠቀም የግንዛቤ የገንዛዊ ማስጨበጫ መስጠትና ቤት ለቤት በመሄድ ህብረተሰቡ አጎበር በትክክል የተጠቀመ መሆኑን ማየትና ግብረ መልስ መስጠት ከፍተኛ የዋሁን ዋን ቁጥር ያለባቸውን ክላስተሮች በመለየት እንደ የአስፈላጊነቱ መሪያ መሰረት የዋ ምርመራ መራ ሕክምና ዘመቻ ማድረግ የጸረ ተባይ ኬሚካል የተረጩ ቤቶችን ህብረተሰቡ እስከ ስድስት ወር ድረስ በማንኛውም ነገር ሳይልገልግ በቀለም በጋዜጣ ወይም መሰል ነገሮችን ሳይለጥፍ በአግባቡን እየጠቀም ማድረግ ቆላማ ወደ ሆነ አካባቢዎች ለግብርና ሆነ ለሌሎች ከልማት ጋር በተያያዙ ስራዎች የሚንቀሳቀሱ ሰዎች ለወባ በሽታ ተጋርጥ እንዳይሆኑ ከመሄዳቸው በፊት አስፈላጊውን ጥንቃቄ እንዲያደርጉ ማድረግና ከሄዱበት ሲመለሱ የወባ ምርመራና ሕክምና እንዲያደርጉ ለማህበረሰቡ የግንዛቤ ማስጨበጫ ማካሄድ በትኩረት ልንሰራባቸው የሚገቡ ተቋማት ናቸው። ሁላችንንም ልንረባረብም ልንከላከል የሚገባ ነው። ባለፈው ዓመት በክልሉ በተደረገው የጸረ ወባ ቴኒን ኬሚካል ርጭትና በተሰራጨው አጎበር ከአንድ ሚሊየን በላይ ሰዎችን ከወረርሽኙ መጠበቅ መቻሉን የአማራ ክልል የህብረተሰብ ጤና ኢንስቲትዩት አመልክተዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር